Voice of a man. የደቡብ ኢትዮጵያ ክልል ምክር ቤት አባላት በክልሉ ለሚነሱ የመዋቅር ጥያቄዎች የክልሉ መንግስት ምላሽ መስጠት አልቻለም ሲሉ ቅሬታ አሰምተዋል። የክልሉ ምክትል ፕሬዚደንት አቶ ርስቱ ይርዳው በሰጡት ቃል ራስን በራስ ካላስተዳደርኩ በሚል ሰበብ የሚነሱ የመዋቅር ጥያቄዎች የክልሉን ሰላም ነስቶ ማህበራዊና ኢኮኖሚያዊ ቀውስ አስከተለ እንጂ በህዝቡ ኑሮ ላይ ያመጣው ረብ የለም ብለዋል። ከትናንት በስቲያ የተጀመረው የክልሉ ምክር ቤት ጉባኤ ዛሬም ቀጥሎ ውሏል። ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል። በደቡብ ክልል በ2011 ዓ ምት ከ11 በላይ ዞኖች በክልል ለመደራጀት በርካቶችም፣ በዞን መዋቅርና አንዳንዶች ደግሞ በወረዳና በልዩ ወረነት ለመተዳደር ለክልሉ ምክር ቤት ጥያቄ አቅርበዋል። ይህ ስሜትም ሰሞኑን የተካሄደ ባለው ጉባኤም በስፋት ተንጸባርቋል። የክልሉ ምክር ቤት የሕዝብ እንደራሴዎች በክልሉ ለሚነሱ የመዋቅር ጥያቄዎች የክልሉ መንግስት ምላሽ መስጠት አልቻለም ስሉ ቅሬታቸውን አሰምቷል። መንግስት ለሚነሱ ጥያቄዎች ምላሽ መስጠት አለመቻሉ ለሰላም ጦት ምክንያት የሆነ ናቸው ስሉም ተናግሯል። የክልሉ ምክትል ርዕሰ መስተዳደር አቶ ሬስቱ የሚረዳው ምላሽ ሲሰጡ ራስን በራስ ካላስተዳድርኩ በሚል ሰው የሚነሱ የመዋቅር ጥያቄዎች የክልሉን ህዝብ ሰላም ነስቶ ማህበራዊና ኢኮኖሚያዊ ቀውስ አስከተለ እንጂ በህዝቡ ኑሮ ላይ ያመጣው ምንም ረብ የለም ብሏል። መዋቅር ሲመጣ ጥቂቶች ወንበር ይሞቀናል እንጂ ህዝብ፣ እውነቱ ለመናገር ህዝብ የሚያገኘው ቤሳ ቤስቴ የለም። በጥያቄው እንጠቀማለን ብለው የሚያስቡ የመንግስት ስራ ኃላፊዎች፣ ግለሰቦችና ባለሀብቶች የሚያሰሩት ስራ ነው። የህዝብ ጥያቄ ውሃና መንገድ ነው ብሏል። የህዝብ ትክክለኛ ጥያቄ ልጆቹን ማስተማር ነው ህይወቱ ማሻሻል ነው። እየሆነ ያለው የመዋቅር ጥያቄ ካልተመለሰልን ሞተን እንገኛለን አስተሳሰብ ፕሮፓጌት ይደረጋል። በዚህ ምክንያት የዜጎቻችን ህይወት አጥተናል፣ ንብረት ወድመዋል፣ ክልላችን ኪዮስ ውስጥ ገብተዋል። የተፈቀደላቸውም አዳዲስ መዋቅሮች መቋቋም አልቻሉም ብሏል። ምክትል ርዕሰ መስተዳድሩ ሀያ ስድስት ቢሊዮን ብር ፕሮጀክቶች እንዲካሄዱ በ2011 ቀረበ ለፋይናንስ ቢሮ። ሁሉም ሴክተር እዚህ ዞን ላይ እዚህ ወረዳ ላይ የውሃ ችግር አለ፣ የመንገድ ችግር አለ፣ የጤና ችግር አለ፣ የቴክኒክና ሙያ ችግር አለ። ሁሉም ሴክተር የህዝቡን ችግር አድሬስ ለማድረግ 26 ቢሊዮን ብር በጀት ጠየቀ። እኛ መመደብ የቻልነው ግን አራት። ሁሉም ወረዳ የበጀት ችግር አለብኝ ይላል፣ ደሞዝ ችግር አለብኝ ይላል። አዲስ የተቋቋሙ ዞኖች ወረዳዎች መቋቋም አልቻሉ። ወረዳ በአደራጀን ቁጥር በአምስት መቶ ስድስት መቶ በላይ የሚሆኑ ሰዎች ይቀጠራሉ ቢሮ ቁጭ ይላሉ፣ ደሞዝ ይበላሉ። አስተማሪ ግን የለም። ልጆቻችን የሚያስተምራቸው አጥተዋል። ስታነሱት እንደነበረው የትምህርት ጥራቱ ወድቋል። ለአስተማሪዎች ስልጠና የሚሰጥ የለም፣ ለትምህርት ቤቶች ብሎክ ጋራንት የሚሰጥ የለም። ትምህርት ቤቶች አካባቢ የዕለት ጉርስ መብላት ያልቻሉ መቅመስ ያልቻሉ የትምህርት ቤት ምገባ ማካሄድ አልተቻለም። ቀልባችን መሰብሰብ ያለብን ይመስለኛል። ስለዚህ የመንግስትን የመምራት ኃላፊነት መደማመጥ ከሌለ ኪዮስ ነው የሚፈጠር። ይህንን ተከትሎ የተስፋፋው ስርዓት አልበኝነት አላስፈላጊ ዋጋ አስከፍሎናል ያሉት ምክትል ርዕሰ መስተዳድሩ መነጋገርና መወያየት ለሁሉም ይበጃል፣ በሰከነ ልቦና እናስተውልም ብሏል። ምንም አይነት ጥያቄ ይኑር እንዴት ቢሆን ይሻላል? ምን አይነት ለህዝብ ምን አይነት ጥቅም ያመጣል? እንዴት እናደርገው ብሎ መናበብ ነው የሚያስፈልገው። እስቲ ረጋን በል እንደማመጥ እንስከል። ስለዚህ ሰክነን አየት አድርገነው ምን እየሆን ነው፣ እውነት ይጠቅማል ወይ? እውነት የህዝባችን ህይወት ይለውጣል ወይ? ደቡብ ክልል ጉባኤ ለመጥራት ስጋት ሆነ። ለምን ጉባኤ ብንጠራ ይኸው ዛሬ እንደተነጋገርነው ስለ መንገዳችን፣ ስለ ውሃችን፣ ስለ ልማታችን ነው የምንነጋገረው። ስጋት ሆነ። የክልል አመራር በየዞኑ ሄዶ ለመደገፍ ስጋት ሆነ። ባለሙያ ሄዶ ለመደገፍ ስጋት ሆነ። አንድ ቦታ ሄጀ ቦታውን ማንሳት አልፈልግም መንገዱንም አንሰራው ነበረ ጸጥታ አለ ወይ ተባለ ፌዴራሎች መንገድ ለመስራት ስጋት ሆነ እኛው ነው ራሳችንን እያጠፋን ያለን ስለዚህ የሰላሙ ጉዳይ ይብቃ ልንለው ይገባ አርሶ አደሩ ከስራው ተነቅሎ እኮ ሲመላለስ ነው የሚውሉ መንግስት ተቋማት ውስጥ አስተዳደር እኔ ጋር የሚመጣው ማአት ነው ብሔረሰብ መሆን አብሮ እንዳንኖር የሚከለክል ነገር የለ አለም ወደ አንድ እንቀራረብ ሲል እኛ ደግሞ ወደ ልዩነት እንምጣ እያለን ወደ መበታተን መንገድ እንሄድ እያለን ስለዚህ የክልሉ መንግስት ጋር ተናበን እንስራ። የሚጠቅመውን መንገድ በጋራ ቁጭ ብለን እንምከር። የሚደበቅ ነገር የለውም። ከልካይም ሰጪም የለም። ከዚህ ጋር በተያያዘ በክልሉ የተፈጠረው ሁከትና አለመረጋጋት ሀገርን የመምራት ተልእኮ የነበረው ክልል ራሱን ችሎ መቆም አቅቶት እየተንገዳገደ ይገኛልም ነው ያሉትም በክልሉ የሚነሱ ጥያቄዎችን ለመመለስ እንዲያመች የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደሄደን በምሁራን ጥናት ማሰራቱ የሚታወስ ሲሆን አብሮ መቀጠል፣ ቢያንስ ክልሉን በአራት አዳዲስ ክልሎች ማዋቅርና ካለው ሀገራዊ ሁኔታ አንጻር ጉዳዩን ማቆይ የሚሉ ሶስት የተለያዩ ችን ጥናቱ አመልክቶም ነበር። የክልሉ ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው በክልሉ አሉ ያሉትን የአስተዳደር ችግሮችን ለማድረም የክልሉ መንግስት ጥረት እያደረገ መሆኑን ተናግረው የክልሉ ህዝብና የምክር ቤት አባላት ከጎናችን ቆሙ ሲሉም ተማጽነዋል። ከትላንት በስቲያ የተጀመረው የክልሉ ምክር ቤት ጉባኤ ዛሬም ቀጥሎ የዋለ ሲሆን ነገ የተለያዩ ውሳኔዎችን በማሳለፍ ይጠናቀቃል ተብሎ ይጠበቃል። ለአሜሪካን ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም